ደግሞ እንደ አውሮፓውያን አቆጣጠር በ2008 ዓ.ም የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚቴ ጀርመን ዛሬ በርሊን ከተማ ውስጥ የተቃውሞ ሰልፍ አካሂዷል። አዲሱ አበበ የኮሚቴውን ተጠሪ አቶ ስዩም ሀብተ ማርያምን በስልክ አግኝቶ አነጋግሯል። የሰልፉ ዋናው ዓላማ ያው የጀርመን መንግስት በከፍተኛ ደረጃ ከኢትዮጵያ መንግስት ጋር ስለሚተባበር እና ከፍተኛ የፋይናንስም የባጀትም እንዲሁም የተለያዩ ድጋፎችን ስለሚያደርግ ያለ ነጻነትና ያለ ዲሞክራሲ ደግሞ በአንድ ሀገር ውስጥ ምንም እድገት ማድረግ ስለማይቻል ይሄንን የሚያደርጉትን በጣም ጭፍን የሆነ ቅጥ የለሽ ድጋፍ እንዲመረምሩት ለማድረግ ነው። ዛሬ በጀርመን የኢኮኖሚና የእርዳታ ትብብር ሚኒስቴር ፊት ለፊት ነው ወይም ሰልፍ ያደረግነው። ማናገኛችሁ ወይም የሰጣችሁት ማስታወሻ ወረቀት ጥያቄ የሰጠነው ማስታወሻ ከሚኒስትሩ ፊት ለፊት ሰልፍ ካደረግን በኋላ ከመግቢያው ፊት ለፊት ላይ ኢትዮጵያውያኖች መሬት ላይ በመውደቅ ቀይ ቀለም እንደ ደም ፈሶ ባህር ዳርና ሌላም ቦታ እንደዚሁም በኦሮሚያ ክልል የተገደሉት ሰዎች የተመሳሰለ አይነት ምልክት በመስጠት ነው ሰልፉን ያደረግነው። ከዛም ይሄ ካለቀ በኋላ ኖርማል ደብዳቤ ሳይሆን ባህር ዳር ውስጥ የተገደለችዋን ሴትዮ ፎቶግራፍ በሱ ጀርባ ላይ ነው አጭር መልእክት ጽፈን ለሚኒስትሩ እንዲደርሳቸው በፕሮቶኮል በኩል ያስገባ ነው። ዛሬ መሬት ላይ የምትወድቁት በኢትዮጵያ ተካሄደ የምትሉትን ድብደባ፣ ግድያ፣ የመብት ረገጣ ለማመልከት ነው። የተገደሉትን ሰዎች ማለት እነዚህ ሰዎች በአብዛኛው በስናይፐር ነው የተገደሉት፣ እና እኛም መሬት ላይ ተኝተን ይሄ ቀይ ቀለም ልክ እንደ ደም ከእኛ የፈሰሰ በሚመስል ሴቶችም ወንዶችም ተኝተን ያው ፎቶግራፉን ለቪኦኤ ልከንላችኋል። ያንን ነው ያስተላልፍ ነው መልክ። እሱን እያየሁ ነበር፣ የወደቁ ሰዎች፣ የታሰሩ ሰዎች፣ ደም የሚፈስ አይነት ምልክት ያለበት እሱ እሱን እያየሁ ነበር። እና ይሄንን ነው ወይ ያሳያችሁት ማለት ነው? ጥያቄ ይሄንን ያሳየ ነው። ከእነሱ ምን መልስ አገኛችሁ? መልስ ብዙ ጊዜ ቶሎ አይሰጡም። ጀርመን ፓርላማ የሚከፈተው ሰኞ ነው። አሁን የሚቀጥለው ሰኞ ነው የሚከፈተው። እንግዲህ ከዛ በኋላ ነው ይህን ነገር እንደ ጉዳይ ወስደውት የሚነጋገሩበት። በነገራችን ላይ ወደ ባህር ዳር አካባቢ አደገኛ እንደሆነ በሚመለከት ራሳቸው ጀርመኖች መግለጫ ወጥተዋል። ሰው ወደዛ የሚሄድ ከሆነ ለእረፍትም ለምንም እንዲጠነቀቅ። ሰኞ ከሆነ መስሪያ ቤት የሚከፈተው ዛሬ፣ ከዛ ምን መልስ አገኛቸው? መስሪያ ቤቱ ክፍት ነው። ሰኞ የሚከፈተው ፓርላማ ነው። የጀርመን ፓርላማ ተመራጮች የበጋ እረፍታቸውን ጨርሰው አሁን ሰኞ ነው የሚሰበሰቡት። የህዝብ ተመራጮች ማለት ነው። ከዛ ውጭ ግን የሚኒስቴር መስሪያ ቤቶች ጠቅላላ ክፍት ናቸው። ዛሬ የሄዳችሁበት የሚኒስቴር መስሪያ ቤት ምንም አላናገሯችሁም ወይ ማለቴ ነበር። ዛሬ የፕሮቶኮል ተወካይ የሚኒስትሩ ወጥተው ተቀብለውናል። መልእክታችንን ከየት ከየት የተሰባሰበ ነው ሰልፈኛው? አቶ ስዩም፣ ሰልፈኞቹ ከዚሁ ከበርሊን አካባቢና ከአንዳንድ የጀርመን አካባቢ የመጡ ናቸው። ዋናው ሁልጊዜ እንደሚደረገው አይነት ሰልፍ ሳይሆን በእንደዚህ አይነት አክሽኖች ተቀላቅለው እየቀረበ ነው ያለውን አሰቃቂ ሁኔታ ለማሳየት ነው የሞከርነው። ምን ያህል ሰው ነበረ ሰልፉ ላይ? በሰልፉ ላይ እንኳን ብዙ ሰዎች አልነበሩም። መለስተኛ ሰዎች ነበር የነበሩ፣ ግን አብዛኛዎቹ በዚህ አይነት ቲያትር የመሰል በሆነ ተቃውሞ ላይ ነው የተካፈልነው። አንዳንዱ በግልጽ በጥርት ብሎ አይሰማም እንጂ መፈክርም እዚህ ልካችሁልናል። ከተያዙት መፈክሮች መካከል አንዳንዶች እርስዎ ሊናገሩ ይችላሉ አሁን? አዎ መፈክሮቹ የሚሉት በእንግሊዝኛም ያው በአማርኛ እምለዋለሁ ይሄ የሚያደርጉት ጸረ ሰብአዊ የሆነ የዘር ማጥፋት ትብብር እንደሆነ ወይም ደግሞ በእንግሊዝኛው ክራይም አጌንስት ሁማኒቲ ሰፖርት እንደሚያደርጉ ነው አስረግጠን የነገርናቸው። ይህ በጀርመንኛውም በሚተረጎምበት ጊዜ በጣም ከፍተኛ የሆነ ክስ ነው። ለእሺ እስረኞች እንዲፈቱ ጥሪ ያቀርበናል። እስክንድር ነጋ ይፈታ፣ በቀለ ገርባ ይፈታ፣ ኢትዮጵያ ውስጥ የሚደረጉት የሰብአዊ መብት ረገጣ በአስቸኳይ እንዲቆም እንዲሁም ለኢትዮጵያ መንግስት የሚያደርጉትን የዘር ማጥፋት ትብብር እንዲያቆሙ የሚል ነው ያስተላለፈ ነው። ጀርመን የኢትዮጵያ ሰብአዊ መብት ኮሚሽን ተጠሪ አቶ ስዩም እግዚአብሔር ይስጥልኝ በጣም